አድማጭ ተመልካቾቻችን እንደምን አምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የሰኞው ምሽት ሚያዝያ 10 2014 ዓ.ም የጋቢና ቪኦኤ መሰናዶ ጀመረ። ለምሽቱ አብራችሁን ተቆያችሁ። ከምትሰማቸው ጥንቅሮች መካከል ጥቂቶቹን እናስታውቃለን። ከዚያ በኋላ ሚሰራ ልጅ አለ አወራ ጥሩ ኢነርጂ ሰጠኝ እንደቀጥል ከዛ፣ አይቶ እግረ መንገድ ለምን አንል ለምን እግረ መንገዳችን እንደዚ አይነት ቦታዎችን፣ ስራ ፈጣሪዎችን፣ ጀማሪዎችን በተለይ መንገድ ላይ ስራ የሚሰሩ ሰዎችን ትልቅ ኢንስቲትዩሽን የላቸውም፣ ግን ፕሮቫይድ ያደረገው እሁድ ጠዋታቸውን የሳይክል እንቅስቃሴ በማድረግ ለማሳለፍ ከወሰኑት መካከል እግረ መንገድ የተሰኘውን እንቅስቃሴ የጀመረው የስነ ልቦና ባለሙያ ኤፍሬም በቀለን ነው የሰማችሁት። በምሽቱ እንግዳችን አድርገነዋል። ስለዚህ እንቅስቃሴም የምንቃኝ ይሆናል። ስፖርትና ሌሎች ዘገባዎችንም ይዘናል። የምሽቱን አብዛኛውን ክፍል ግን የሚወስደው ወጣትነትና ሱስን በተመለከተ የምናደርገው ውይይት ነው። በቀጥታ ከናንተ የስልክ ጥሪዎችን እንጠብቃለን። ባለሙያዎችንም ጋብ ይጋብዘናል። መሰናዶውን እየመራው ኤደን ገረመው ከምሽቱ የምስልና ድምፅ መሐንዲሳችን ኤልያስ አስማረ ጋር እንዲሁም ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን አብረች ቆያለው። አሁን ወደ መሻገሪያ ሙዚቃው እንለፍ፣ ከዛ ወደ ውይይታችን እንመጣለን። ወጣትነትና ኢየሱስ ህይወት የሚለው የዛሬ የመወያያ ርዕሳችን ነው። ከኢትዮጵያ ሕዝብ ውስጥ 60 ከመቶ በላይ የሚሆነው ወጣትና ታዳጊ እንደሆነ ጥናቶች ያሳያሉ። ወጣቶች ደግሞ ተደጋግመው ከሚያጋጥማቸው ችግሮች መካከል አንደኛው ሱስ ነው። እሱን መዘን ዛሬ እንወያያለን። በስልክ መስመራችን ላይ ሲስተር ይርገዱ ሀብቴ የአዲስ ህይወት የዕፅና አልኮል ሱሰኝነት ሕክምና ማገገሚያ ማዕከል መስራች፣ እንዲሁም ደግሞ ኢሳያስ የተባለ ከዚህ ቀደም የኢየሱስ ህይወት ውስጥ የነበረና አሁን ግን አሸንፎ መውጣት የቻለ እንግዶችን ይዘናል። እንግዶችን በየተራ አስተዋውቃችኋለሁ። ከሲስተር ይርገዱ እንጀምራለን። ጤና ስጥልኝ ሲስተር ይርገዱ፣ እንደምንዋሉ እንደምናምሽ። ጤና ስጥልኝ እንዴት አመሻችሁ። እንኳን ወደ ጋቢና ቤ መሰናዶ መጡ። ወደ ሁለተኛ እንግዳይ ደግሞ ድለ ሁለተኛው በማገገሚያ ማዕከል ከአዲስ ህይወት ማገገሚያ ኢየሱስ ማዕከል አገግሞ እየወጣ አሁን ደግሞ ወጣቶችን በማስተማር ላይ የሚሳተፍ ወጣት ኢሳያስ ነው። ኢሳያስ እንደምኑ ልሃል እንደምናመሻ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ሁለታችሁንም እንግዲህ ወደ ጋቢና ቤ ስለመጣችሁ እናመሰግናለን። ከሲስተር ይርገዱ ነው የሚጀምር። ሲስተር ወደ እርስዎ ልምጣና ሰዎች በመሰረታዊነት ስለ ሱስ ማወቅ ያለባቸው መዳት ያለባቸው ነገር ምንድን ነው? ይላሉ እንግዲህ ይህንን እድል ስለሰጣችሁ በጣም አመሰግናለሁኝ። ሰዎች ሱስ ብዙ ሰው ግንዛቤ የለውም። ሱስ ህመም እንደሆነ እኛ ጤና ባለሙያዎች እናምናለን። መታከምና ማገገም መዳን ይቻላል፣ በሚለው ነው እኔ እንደ ባለሙያ የምናገረው። ብዙ ሰው ግን የዚህ ግንዛቤ ስለሌለው ሱስን እንደ መጥፎ ነገር ወደው ያመጡት ነው ምንም ማድረግ አይቻልም ወደሚለው ይሄዳል። ሱስ ግን ሰውየው ፈቃደኛ ከሆነ መታከም ከሱስ መውጣት ይቻላል። እሺ ሲስተር አመሰግናለሁ። ስልክ መስመራችን ላይ አስተያየት መስጠት የፈለጉ እና ከዚህ ቀደም የተቀረጹ እንግዳሉን ጆን ጌታቸው ይባላሉ ከወልዲያ። የጆን ጌታቸውን አስተያየት እንስማ። የእሳቸውን አስተያየት እስክንሰማ ድረስ ስለ ሱስ ካነሳን አይቀርስደር ህመም ነው ብለው ሰዎች አይረዱትም። ሱስን እንደ ዋልጌነት ወይም ደግሞ እንደ ብልግና ይቆጥሩታል። እና ህመም ነው ስንል ለአንዳንድ ሰዎች ስንት ህመም እያለ የሚል ስሜትም ሊፈጥር ይችላል። ከዛ አንጻር ምን ይላሉ? እሱን ይመልሱና ወደ አስተያየቱ እንመጣለን። ጥሩ። እንግዲህ እንዳልሽው ነው ብዙ ሰው በራሱ ፈቃድ ይሄ የባሪ እሽት ነው ወዶ ነው ወደሚለው ነው የሚሄዱት። ሱስ ግን ያው ሳይገቡበት ፕሪቬንሽን ላይ መከላከል ላይ ሰራ ጥሩ ነው እንላለን። ከገቡበት በኋላ ግን ሁሉ ሰው እንደዚህ መልሹ ነው የሚፈርድባቸው። ያ አነጋገር ደግሞ ለሱሱ እንዲባባሱ ነው እንጂ ከሱሱ እንዲወጡ አያደርጋቸውም። ብዙ ሰዎች በእምነታቸው ብቻ መውጣት ይችላሉ ብሎ ያስባሉ። ሕክምና አያስፈልግም ይላሉ። ሱስ ግን ከገቡበትና በጣም ውስጡ አዲክትድ ከሆነ በኋላ ሕክምና ያስፈልገዋል። የሳይኮሎጂካል ቴራፒ የምንለውን ሕክምናዎች ያንን ባህሪ ወደ ኖርማል ባህሪ ለመመለስ የሚያስፈልጉ የሕክምና እርዳታዎች አይነታቸው ብዙ ነው። እነዛን ካገኘና ራሱ ከወሰነ ግን ታክሞ የሚድን ነው። እኔ ልጄ እዛ ውስጥ ሆኖ ወጥቶልኛል። ባይኔ ስላየው ነው እዚህ ስራ ውስጥ የገባሁት ማለት ነው። ወያይም እዛ ላይ ነበር የሚሰራው እሺ። እንግዲህ በጣም ነው ማመሰግነው ሲስተር፣ ለምላሹት ጥሩ አድርገው አብራርተውታል። ጆን ጌታቸው ከወልዲያ አሁን አስተያየቱን ለመስጠት ዝግጁ ናቸው። ማለት አሁን እኛ አካባቢ ብዙ ለወጣቱ ላይ ማለት ወደም ምንም ዜና የተደራራቢ ችግር አለበት። ወጣቱም ከዛ ላይ በመንግስት ተቋማትን በሚሄድበት ሰት ወጣቱ ስራ እንዲፈጠርለን እሱ ካደኛ አሁን የሚያስተናዳ አካል የለም። ሁሉንም ነገር ከጦርነቱ ጋር ግንኙነት በማረ በቃ ጦርነት ያለፈበት አካባቢ ነው። ምንም አይነት የስራ እድል የለም ምናምን የሚባል በጣም ብዙ ንግሪች ይደርስበታል። ወጣት አደገኛ ነገሮች እንዲያደርግ ወጣቱ እየገፋፈው ያለው ይሄ ነው። ገባ ወጣቱ ከንዳሲ ተምሮ በሚወጣበት ሰዓት ወጥቶ ስራ ካላገኘ ተስፋ ይቆርጣል። ከዛ በኋላ መደበር ያጣ መንቀሳቀሻ የለው በዛ ሰዓት መዋያ ምናምን ሲያጣ ሄዶ በቃ ሶስት ቦታዎች ላይ ቁጭ ይላል። አደገኛ ሶስት ውስጥ እየተከተተ ያለው ወጣቱ በዚህ ምክንያት ነው። እንግዲህ ጆን ከወልዲያ አስተያየቱን ወጣቶች ደግሞ ለምን ሱስ ውስጥ ሊገቡ እንደሚችሉ የራሱንም መነሻ አስተያየት ሰጥቷል። ኢሳያስ ወደ አንተ ልምጣና አንተ ከልምድ ለመነሳት ሱስ ውስጥ ገብተህ ልጣ ችላሃል ና ወደ ሱስ እንድትገባ ያደረገህ ነገር ምንድን ነው? እንዲሁም ደግሞ ወጣቶችን ወደ ሱስ የሚገፋፋቸውስ ነገር ምንድን ነው ትላለህ? አመሰግናለው ደን ያው ምንድነው? ወደ ሱስ ለመግባት የቻልኩበት ምክንያት መጀመሪያ... ሄሎ ኢሳያስ፣ ይቅርታ የቴክኒክ ስህተት ነበር። አሁን መቀጠል ትችላለህ። እሺ፣ አመሰግናለሁ። መጀመሪያ እኔ ወደ ሱስ ልገባ የቻልኩት ያው መጀመሪያ እንደ መዝናናት ተደርጎ ነበረ። ለመዝናናት ብዬ የጀመርኩት ነገር ነው። ከጊዜ እያደገ መጥቶ ወደ ሱስ ውስጥ ለመግባት ና ህይወትን በትክክል መምራት እስከሚሳን ድረስ የደረሰው በዛ መሰረት በዚያ መልኩ ነው እኔ ወደ ሱስ ውስጥ የገባው ና ወጣቶችም ደግሞ በተመሳሳይ መልኩ የሚውሉበት ከሚያዝወትሩበት ቦታ ከማጣትም፣ እና አንዳንድ ከማህበረሰቡም ከቤተሰብም አንፃር ሊፈጠሩ ነገሮች ላይ ወደ ሱስ የመግባት እድላቸው እኔ ባለኝ ተሞክሮ መሰረት ቀላል ይመስለኛል። ኔ ግን የገባሁት ወደ ሱስ ውስጥ አለም አለምገበዛን ለመዝናናት ተብሎ በሚደረግ ግንኙነት መሀል ውስጥ ቀስ በቀስ በሂደት በሂደት የመጣ እያደገ መጣና ሱስ ወደ መሆን ደረጃ ደርሷል። በዚህ መልኩም ሆነ የገባሁት። ኢሳያስ እዚህ ላይ እንግዲህ አያይዤ ልጠይቀ እንግዲህ መዝናናት ሲባል ብዙ ወጣቶች በቂ የሆነ የመዝናኛ ቦታ የለም ይላሉ። አንተ እንደ አማራጭ የምትጠቅሟቸው ነገሮች አሉወይ ወይ መጠጥስ ደግሞ ወይም መጠጥም ሆነ ሌሎች አይነት ሱስ አማጭ ነገሮች ላይ ሲሆን እንዴት መገደብ ይችላሉ? ያንን ነገር ከመዝናኛነት ባለፈ የቱ ጋ ነው በቃኝ ብለው አሁን ይሄ ወደ ሱስ ሊሻገር ነው የሚለውን ነገር ማየት ምልክቱ የቱ ጋ ነው የሚሆነው? አሁን እንግዲህ እንደዚህ ለረጅም ጊዜ ነበረ፣ በዚህ በሱስ ውስጥ የነበርኩትኝ በኋላ ላይ ግን በጊዜ ሂዳት ስራዬን በአግባቡ ማከናወን ሲሳ ነኝ ከሰዎች ጋር ያለኝ ማህበራዊ ግንነት በላሸ መምጣት ሲጀምር ይሄ ነገር እርዳታ እንደሚያስፈልገኝ ከቤተሰብም ከወንድሜን ከእህቶቼም ጋር በዚህ አይነት ነገር ሲመጣ ቆም ብዬ ማሰብ ጀመርኩና በትክክልም ይሄ ነገር በሽታ መሆኑን ማመን ስጀምር እርዳታ እንደሚያስፈልገኝ ሳውቅ ወደዚህ ማዕከል መጥቼ ሕክምናውን ለመውሰድ ችያለው። በዚህ መሰረት ነው እኔ ወደዚህ የሕክምና አገልግሎት ውስጥ የመጣሁት እኔን በተመለከተ ማለት ነው። እሺ ኢሳያስ፣ በጣም ነው የማመሰግነው ለምላሽ። ሌላ እንግዲህ አንድ አድማጭ ትኖረናለች ከድሬዳዋ ሚስጥረ አስተያየቷን መስጠት እንደምትፈልግ ነግራናለች። በስልክ መስመር ላይ እንደያዝናት ወደ እሷ የምንቀጥል ይሆናል። ስለዚህ ከዛ በፊት መምህር መንግስቱ ጥያቄያቸውን ትተዋል። የእሳቸውን አስተያየትና ጥያቄ ሰምተን እንመለሳለን። መምህር መንግስቱ እባላለሁ። አዎ እኔ እንግዲህ በሙያዬ መምህር ነኝ። በጣም የማያቸው ነገሮች አሉ። አሁን በከተማ ውስጥ በተለያዩ ቦታዎች ተማሪዎች እንዲሁም ደግሞ ስራ አጥ ወጣቶች ሽሻ ነው የሚጠቀሙት፣ ጋራ ነው የሚጠቀሙት፣ ጫት ነው የሚጠቀሙት። ብዙ ወጣቶች አዲክትድ ሆነው ነው የማያቸው። በዚህ አይነት ሁኔታ ከቀጥል ወዴት እንደርሳለን የሚለው እጅግ በጣም አሳሳቢ ነው። አንዳንድ ወጣቶች እንደውም ከቤትም ወጥተው ጎዳና ላይ ይህንን ድርጊት ሲፈጽሙ ነው የምናየው። በጣም ይሄን ሊሰራበት የሚገባ ጉዳይ ነው። ወጣቱ ተጎርሳል የሚል አት ያለ መምህር መንግስቱን ላስተያየታቸው እና እንዲሁም ደግሞ ለጥያቄያቸው አመሰግናለሁ። ሲስተር ይርገዱ ወደ እርስዎ ልምጣና ወጣቶች እንግዲህ ራሳቸውን ከሱስ ለማላቀቅ መስራት አለባቸው የሚሏቸውን ነገሮች እስቲ እሱ እውነት ነው፣ እውነትነት አለው መስራት አለባቸው ግን፣ የወልዲያው አድማጬ እንዳለው በስራ ማጣት፣ በጦርነት በተለያዩ እነዚህ ነገሮች እንዳሉ ሆነው የገና ቤተሰብስ ልጆች ብለን ማወዳደር አለበት። ከሁሉም ውስጥ አለሱ ጥሩ ስራ ያላቸው ሱሰኞች አሉ፣ የተማሩ አሉ። ብዙ አማራጮች ያላቸው ልጆች ሱስ ውስጥ ሲገዙ ቤተሰብ የሚመሩ ሰዎች ውስጥ ሲገቡ ጥሩ ጥሩ ትምህርታቸውን ጥሩ ጥሩ ስራቸውን ምን እናደርግላችሁ። እንደውም አንድ ቤተሰብ መኪና ልግዛለን የሚሉ ብዙ ብዙ ቤተሰብ አለ። አሁን ወጣቱም ሱስ ውስጥ የሚያስገባው የጦርነት ጉዳይ ነው። የሀገር ሰራት ለመሆን የስራ ማጣት የሚለው በፐርሰንቴጅ ያዙ እንጂ አብዛኛው ጥሩ ኑሮ ያላቸው ጥሩ ምቾት ያላቸው ሰዎች ሳይጠቀሙበት ሱስ ውስጥ እናገኛቸዋለን።

በሁሉም አቅጣጫ ሱስ ሚዘግብት ምክንያት ልዘርዝር ከተባለ አስራ ሁለት አልጋ ነው ያለኝ። አስራ ሁለት ሁለትም አስራ ሁለት አይነት ነገር ነው ምንሮሽ። ስለዚህ ይሄ ትልቅ ሊሰራበት የሚሰድ ትኩረት ሊሰጥበት የሚሰድ ስራ ነው ብዬ አስባለሁ። እሺ ወደ ኢሳያስ ደግሞ እንምጣ። የያዝሙ ሰዓት እያገባደድን ስለሆነ አንተ ጋር መጣና ሱስን ሰው ወጣት አንተ እንግዲህ አልፈህበታል። አንተን ከሱስ ለመውጣት የነበረው ህይወቱ ክብደቱ ምን ይመስል ነበረ? ከወጣህስ በኋላ እንዳትመለስ አቅም የሆነህ ነገር ምንድን ነው? ምን አይነት መንገዶችን በመጠቀም ራስን ከሱስ ማራቅ የቻልከው? ጥሩ። እኔ እንግዲህ በመጀመሪያ ቀጥታ በቤተሰብ አማካኝነት ህክምናን መከታተል ቻልኩኝ በኒው ላይፍ ውስጥ ከዛ በኋላ ከኒው ላይፍ ውስጥ እያለው ብዙ ትሬኒንጎች ተሰጥተውናል። በተለያዩ የህይወት ተሞክሮ ያላቸው ሱስ ውስጥ የነበሩ ያለፉ ሰዎች ልምድ ያለ የሕክምና ክትትል አለ። እነዛም ከውሰድኩ በኋላ ውጭ ስወጣ ምን ሊገጥመኝ እንደሚችል ቀድሜ ማሰብ ነበረብኝ። የመጀመሪያ የቤት ስራዬ እኔ እዛ ማዕከል ውስጥ እያለው እኔ ተቀይሬ ያለው እንጂ ውጭ ያለው ነገር እንዳልተቀየረ ማመን ይህን ከዛ በኋላ ደግሞ ከወጣው በኋላ ምን ማድረግ ነው ያለብኝ? ራሴን ወደ ስራ ሲስተሙ ውስጥ መክተት እንዳለብኝ፣ ከተለያዩ ከሱስ ጋር ግንኙነት ያላቸው ጓደኞቹ ይሁን ቦታዎቹ ይሁን እነሱን በሌላ መተካት መቻል መጀመር። ከምንም በላይ ደግሞ የረዳኝ ደግሞ መንፈሳዊ ግንኙነትን ከማዳበር በጣም ትልቅ ጥራለው። እነዚህ ነገሮች ረድተውም ያው ከእግዚአብሔር ጋር እስካሁን ምንም አይነት ነገር ውስጥ የለውም ምንም ለሰዎችም መምከር የምፈልገው አንደኛ በቅርብ ያለ ቤተሰብ ከማራቅ ይልቅ ማቅረብና መነጋገር። ይሄ ነገር ቅድም እንደተባለውም የጥጋብ ወይ የምናምን ሳይሆን በሽታ የመሆኑን ምክንያት አውቆ ሰው ክትትል ልክ እንደ ማንኛውም በሽተኛ የተወሰነ ጊዜ ሊፈጅ እንደሚችል በማመን ቀረብ ያለ ክትትል ማድረግ መቻል ለዛ ሰው ይጠቅመዋል። እኔ ደግሞ እድለኛ ሆኜ ቤተሰቦቼ በዛ መልክ ስለ ስለተረዱኝ ጥሩ እንትን ላይ ነው ያለሁት። ብዙውን እንትን የሚረዳኝ ይሄ ነው እና የበለጠ ደግሞ መንፈሳዊ ነገሮችን ከመንፈሳዊ በየትኛውም እምነት ላይ ያለ ሰው የሚያምንበትን እምነት ጠበቅ አድርጎ የሚያዝ ይጠቅማሉ ያስባለ ያው የሱሱን ውሎ በሌላ እንደ መተካት ማለት ነው። እንዲሁም ደሞ ለልብም ጥንካሬ ይሰጣል። ጥሩ ነገር ነው የነገርከን። ሰዓታችንን እናጋባደናል። ሲስተር ርገዱ፣ የመጨረሻ እንግዲህ ምክረ ሀሳብ ከመስጠቱት በፊት ሚስጥር የተሰኘችው አድማጫችን ስልክ ላይ ስላለች የእሷን ጥያቄ እንዲሁም ደግሞ ከሰማን በኋላ አያይዘው ከዚ ውስጥ ለመውጣት ወጣቶች ምን ማድረግ እንዳለባቸው ምክረ ሀሳብ ይስጡልኝ። መጀመሪያ ወደ ሰላም ሚስጥር፣ እንደምን ነው ዋልሽ? እንደምን አመሸሽ? ጥያቄሽን መጠየቅ ትችላለች። እንደምን ዋላችሁ? ሰላም ነው፣ እግዚአብሔር ይመስገን። ብዙ ጊዜ አሁን ወጣቶች እዚህ ድሬዳዋ በጣም ስራ መንግስት የስራ እድል አልፈጠረም ለተማሪዎች፣ ለተመራቂዎች ቦታ ባያጡ ወደሱ ሱሳ ሄዱ ጌም ዞን ፍሪ የሆኑ ጌም ዞኖች ቢሰ አክሰሱ ቢሟላላቸው ምሳሌ ኢንተርፕነር ኮርሱ በቀበሌ ደረጃ እንደ ሚቲንግ ቢሰጥና ብዙ አይምሮ ያላቸው ወጣቶች አሉ፣ ወደ ሱስ የገቡ ያንን ያንን እንዲያሳኩ ከመንግስት ወይ ከሆነ ግለሰብ እርዳታ ቢያገኙ ለምሳሌ አይምሮ ኖሮት ሳንዲው ሰው አለ። ፋይናንሽሊ ስቴብል ያልሆነ ሰው አለ። እውነት ነው። ሚስጥረ፣ እንግዲህ ጥሩ ጥሩ ሀሳቦችን ነው ያነሳሽው። ሲስተር ይርገዱም እዚህ ላይ ቢጨምሩበት ደስ ይለኛል። ልክ ነው። ሚስጥረም ያለችው እውነት ነው። ይሄ ምንድን ነው በእኔ የምለው እኔ ረጅም አመት በዚህ ስራ ላይ ነው ያለሁት ሚስጥረ ያለችው terkesan dengan saya sebenarnya ada terkesan dengan saya dia ada yang berjaya kekuat saya sebenarnya dia ada yang berjaya kekuat saya sebenarnya dia ada yang berjaya kekuat saya sebenarnya dia ada yang saya sebenarnya dia ada yang saya sebenarnya dia ada yang berjaya kekuat saya Nasib ini saya የተሌ ልጅ መባል አይፈልግም። የተሌ ባል መባል አይፈልግም። ስማቸው ሊታወቅ ሰው ለምሳሌ ሲዘ ስለዚህ ወጣትን እያበረታታን

እሺ ሲስተር እንግዲህ በዚህ ጉዳይ ላይ ብዙ ብንጫወት መልካም ነበረ። ብዙ ማውራት ብዙ ሀሳቦችን ማንሳት ይቻላል። ግን ካለን ሰዓት አንጻር ለዛሬ እንግዲህ እዚህ ላይ እናቆመዋለን። እንግዶቼ ሲስተር ይርገዱ ሀብቴ ከአዲስ ህይወት የዕፅ እና አልኮል ሱሰኝነት ህክምና ማገገሚያ ማዕከል መስራች እና ወጣት ኢሳያስ፣ በዚህ ጉዳይ ላይ ቀርባችሁ ማብራሪያ ስለሰጣችሁኝ አመሰግናለሁ። እንዲሁም ደግሞ በስልክም ሆነ በፌስቡክ አስተያየታችሁን በመስጠት ፕሮግራማችን ላይ ለተሳተፋችሁ እናመሰግናለን። ከመሻገሪያ ሙዚቃው በኋላ ተከታዩን መሰናደው አስታውቃለሁ። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምት ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሀሳብና ጥቁማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202 227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። አድማጮቻችን ከኛ ጋር እያደረጋችሁት ስላለው ቆይታ እናመሰግናለን። የጋቢና ቪ ሬዲዮ በቴሌቪዥን መሰናዶ ይቀጥላል። እግረ መንገድ የሳይክል እንቅስቃሴ ከአመት በፊት በኢፍሬም በቀል የተጀመረ ሲሆን በዛ ያሉ ወጣቶች እሁድ እሁድ የሚገናኙበት ሆኗል። እንቅስቃሴው ከመገናኛነት ባለፈም የእግረኛና የሳይክል መንገዶች በከተሞች አካባቢ እንዲሰሩ እንቅስቃሴ እያደረገ ይገኛል። ከቡድኑ መስራችና እንዲሁም ደግሞ አባል ጋር ተገናኝቼ ዘገባ አሰናድቼ ነበር። ቀጥሎ ይቀርባል። እሁድ ጥዋትን ብዙዎች ከሳምንቱ ድካም መወጣጫ እንዲሆናቸው በመኝታ ያሳልፋሉ። ሌሎች ብዙዎች ደግሞ ወደ እምነት ተቋማት የሚሄዱ ሲሆን ወጣቶችም ሰፈር ውስጥ የእግር ኳስ ጨዋታና የተለያዩ የአካል ብቃት እንቅስቃሴዎችን ማድረጋቸው የተለመደ ነገር ነው። የሥነ ልቦና ባለሙያው ኤፍሬም በቀለም እሁድ እሁድ ሳይክሉን ይዘው የመውጣት ልምድ እንዳዳበረ ይናገራል። ሳይክል እንሄዳለን አዲስ አበባ ሳይክል እየቀነሰ ነው የመጣው። ይ እኔ በእኔ ኦብዘርቬሽን የተለያዩ ቦታዎች ላይ ሳይክል እንቅስቃሴ የነበረባቸው ቦታ ቀንሷል። ምክንያቱም ሞተራይዝ የሆነ ትራንስፖርት እነ መኪና ሲመጡ፣ እነ ባጃጅ ሲመጡ ብዙ ሳይክል እንቅስቃሴ ቀንሷል። ለረጅም ጊዜ ማለት ነው። ግን ሁለት ሺ አስራ ዘጠኝ ይመስለኛል ሁለት ሺ አስራ ዘጠኝ ባልቲሞር አካባቢ እንደዚህ ሼርድ የሆነ ሼርድ ባይኪንግ ሼርድ ሌሎች ስኩተር እነዚህ ሰርቪሶች አሉና ለመጀመሪያ ጊዜ ስጠቀም ነበ 2019 ጊዜ ነበረ። በጣም ቀላል ነው። ካርዱን ትጠቀሚያለሽ፣ የፈለገው ቦታ እዛው ጋር ትሄጃለሽ። ከኢትዮጵያ ውጭ ባልቲሞር ላይ ሜሪላንድ አካባቢ። ከዛ በኋላ ግን ኮቪድ መጣ። ኮቪድ ሲመጣ፣ ያው ብዙ እንቅስቃሴ ቀንሰዋል። ትራንስፖርት ላይ ሰው ነው የሚገባው፣ ያን ጊዜ ነው። ከዛ ኦኬ ለምንድን ነው ኦኬ፣ መኪና እንቅስቃሴ ቀንሰዋል። ከተማው ሞር ሴፍ ነው። ሳይክል ለማወቅ ለማድረግ ሳይክል ለማድረግ ሴፍ ነው እና ለምን እንደዛ ወጥቼ ሳይክል አልነዳም አልኩኝ። አንድ ሳይክል ነበረችኝ የገዛዋት ትንሽ ሳይክል። እሷ ትንሽ ትከብድ ነበረ እሷ ሞከርኩኝ። ትንሽ ትከብድ ነበር መጀመሪያ ስለሆነ ያው አየሩን ብዙ ነገሩን ብቻሽን ሳይክል ስታደረግ። ግን ከዛ በኋላ የተሻለ ሳይክል አገኘው ወጣውኝ፣ አንድ ቀን ሁለት። ከዛ በኋላ በቀርከሃ የሚሰራ ልጅ አለ። ፈርኒቸር አልጋ፣ ቀመጫ፣ ብዙ ነገር የሚሰራ አለ ራ አካባቢና ሲሄድ እሱን አገኘሁት። ከዛ ውሃደ ቻት ቡና ጠጣን፣ አወራ ስለስራው ምናምን። ከዛ በኋላ ጥሩ ኤነርጂ ሰጠኝ እንድቀጥል። ከዛ አይቶት እግረ መንገድ ለምን አንለውም? ለምን እግረ መንገዳችን እዚህ አይነት ቦታዎችን ስራ ፈጣሪዎችን፣ ጀማሪዎች በተለይ መንገድ ላይ የሚሰሩ ሰዎችን ትልቅ ኢንስቲትዩሽን የላቸውም ግን ፕሮቫይድ ያደርጋሉ ሰርቪስ እና እነሱን ቪዝት እያደረግን ፕሮሞት እያደረግን ሴም ታይም ደግሞ ብዙ አብሮት የሚመጣ ብዙ ቤነፊት አለው ጤና ብዙ ነገር ማለት ነው እና እንደዛ አሰብኩኝ። ከዛ ሌላ ጓደኛ ጆይን አደረገች። ከዛ በደንብ ጀመር ነው ማለት ነው እና እሑድ ለሁሉም ሰው ክፍት አደረግነው። ሞስ አንድ አመት በላይ ሆነ። ኤፍሬም በአንድ አጋጣሚ የጀመረው የሳይክል እንቅስቃሴ እሑድ እሑድ ሳይክላቸውን ይዘው የአካል ብቃት እንቅስቃሴ ማድረግ ከሚሹ ሌሎች ወጣቶች ጋር እንዲጣመር አድርጎታል። አሁን ፌስቡክ ላይ ቲንክ ወደ አንድ ሺህ የተጠጋ ቴሌግራም ቴሌግራም ነው ብዙ የሚጠቀመው ቴሌግራም አፕ የሚባል ልክ እንደ ዋትሳፕ ሜሴጅ አሉ ሶ እዛ ላይ ወደ መቶ ስልሳ አካባቢ ሜምበሮች አሉ በየሳምንቱ ከአስር እስከ ሃያ የሚሆኑ ሰዎች ይመጣሉ። እስካሁን ድረስ እርግጠኛ አይደለሁም ማለትቼ፣ ግን ኤቭሪ ዊክ እያደረግን ነው። ኦልሞስት ከአርባ በላይ ሳምንት ያደረግን ይመስለኛል። ከሁለት በዓሎች ውጭ ሁሌም ሁድ እናደርጋለን። ሌሎች ሳይክል ቶፖችንም እየተቀላቀል ነው። ሳይክል የገዙ ሰዎች አሉ። አይነታው ጆይን ያደረጉ ሰዎች አሉ። ሳይክል የሌላቸው ሰዎች ደግሞ የምታውቀው የሆነ አዲስ አበባ ላይ የተጨመረ አዲስ አበባ ሳይክል ስታዲየም አካባቢ አዲስ አበባ የድሮ ስታዲየም አካባቢ የመጀመሪያ ሳይክል መለማመጃ ቦታ አለ። ትልቁ የመለማመጃ ቦታ እዛ ቦታ ላይ ሳይክል የሚሰሩ ሰዎች እናገዛለን፣ ከነሱ ላይ እነሱ ጋር እናሰራለን። ሳይክል የሌላቸው አባላት ውስጥ ስመጥ ደግሞ እዛ ይከራያሉ። እኛ ሄልሜቶች እንሰጣለን። ያው ሄልሜት ማድረግ ግዴታ ነው፣ እኛ ሳይክል ላይ ሲመጡ ሴፍቲ ማየት ስላለብን ሁሌ ሩት እናወጣለን። የት እንደምንሄድ ሩቶች እናወጣለን። ፈርስት ኤድ ቦክሶች እንይዛለን። ሁለት፣ ሶስት መሪዎች ይኖራሉ የተለያየ ቦታ ላይ እና ሳይክል እያደረገን እነሱን ይይዛሉ። እንዲሁም ደግሞ ፕላን እናደርጋለን የት እንሄድ ዛሬ ማን የምናየው። ለምሳሌ ካቢት ሆስፒታል የሄድንበት አጋጣሚ ነበር። ዛሬ ሶስት ሳምንት አካባቢ ከጤና ጋር በተገናኘ የምንሰራቸው ስራዎች አሉ እነሱን ጎብኝተናል። ስታርታፕ የጀመሩ ልጆች ጋር የሄድንበት ጊዜ አለ። እንዲሁም ደግሞ ማማፊዎች ከሚጠቀጭ ከሆነ እሳቸው ጋር ከባድ የሚባል አፒል ነው ወደ አዲሱ ገበያ አካባቢ እሳቸው ጋር የሚሄድንበት ጊዜ ነበር። የተለያዩ ቦታዎች እንሄዳለን። ኦፕን ነው ለማንኛውም። ወጣት ሲፈን ሙሉነህ ይህንን ቡድን በቅርብ ጊዜ የተቀላቀለ ቢሆንም በጤናና በአካባቢ ጥበቃ ላይ ተጽዕኖ ማምጣት ይችላል ብሎ ያምናል። ዋና ፐርፐስ የጆይን ያደረኳቸው የነሱን ፐርፐስ በጣም ፊት ስላደረገ ላይ ነው። ከኔ ጋር ስራዬ ነርሲንግ ስለሆነ በራሴሙ አወጣና እንደዚሁ ሴክሬንዤ ማለት ነው ፐርፐሳቸው ነ ሲነግረኝ በጣም ደስ አለኝ እና ከዛ ኤቭሪዴ ጆይን ባረኳቸው ቁጥር ሞዲኬል ነገሮችን እየነገሩኝ መጡ። አንደኛው ነገር ይህ አጠቃላይ አዲስ አበባ ላይ ያለውን የትራንስፖርቴሽን እንደዚህ ጨንቆ እና ግሪን ትራንስፖርቴሽን ወይም ደግሞ በባይክ ሰዎች በደንብ እንዲዘዋወሩ ለማድረግ ፕሮሞት ማድረግ ያንፈልጋለን ስላሉን በደስታ ያረካቸው። ሌላኛው ነገር ደግሞ እንደሚታወቀው ያው የካርቦን ዳይኦክሳይድ ልቀት መጠንን ከመቀነስ አንጻርም አካባቢያችንንም ንጹሕና ጽዱ ከማድረግ አንጻርም ሞር ኢንጆይብል ስለሆነ ኮሚኒቲ ኢንጌጅመንትም ስላለው አብሮ በስራው ላይ ሞር ኢንጆይብል ሆና ንጨዋለ እና በዛ ላይ ደግሞ ፈርስቴዘር እና ዩዲ ሰረሞኒ ያገለልኳቸው ነው ለመንገድ ኤፍሬም አዲስ አበባና ሌሎች የክልል ዋና ዋና ከተማ ላይ ያሉ ሰዎች በሳይክል መንቀሳቀስን እንደ አማራጭ ሊያዩት ይገባል ይላል። ወደ ሰላሳ ሁለት አካባቢ ድረስ አዲስ አበባን እና ሌሎች ከተሞችን ምቹን ማድረግ ለእግረኞች ምቹ፣ ሳይክል ለሚነዱ፣ ስኩተር ለሚጠቀሙ፣ ሌሎችን መንገዶች የሚጠቀሙ እነን ሞቶራይዝ ትራንስፖርቴሽን ይባላል። ብክለትን የሌለው ብዙ ቦታ ማይጠይቅ፣ በተለይም ለፓርኪንግ ለተለያዩ ነገሮች ብዙ ኤነርጂ ማይጠይቅ፣ ኤነርጂም ለመፍጠር ደግሞ ሜካኒካል ነው። ሳይክል ለመንቀሳቀስ ኤነርጂ የምናመጣ ራሳችን ነው። ሰው ራሱ ነው ሜካኒካል ኤነርጂ የሚያመጣው እና እሱ ደግሞ እራሱ ጤናን ፕሮሞት ያደርጋል። ማሲቲ ወይም ከዚህ ሲቲ የሚል ግሪን ሲቲ ፕሮሞት ያደርጋል። እዚህ ላይ ኮንትሪቢት እያደረገ ነው። የቱጋ ሳይክል ምዝቶች ይሰሩ ሴፍቲ አንደኛው ሌላው ጥያቄ ስለሆነ አዲስ አበባ ላይ ሳይክል መንዳት፣ በእግር መሄድ የሴፍቲ ጥያቄዎችም አሉ እና የቱጋ ሳይክል መንገዶች ይሰሩ ጥሩ ነው። ከየት የተደረሰቡ መሄድ ይችላል። እንዲሁም ሰንተሽን ከሆነ ባይክ ሼሪንግም እየመጣ ነው። ወደ መስቀል አደራዊ አካባቢ ሰዎች ሳይክል ሼር እንዲያደርጉ ሊጠቀሙ ለአጭር ትራንስፖርት ያው ታውቂያለሽ ታክሲ እንይዛለን ወይም ታክሲ ለመያዝ በጣም ረጅም ሰልፍ እንሰለፋለን፣ እና የምንሰለፈውን ሰልፍ የሚመች መንገድ ካለ ይደወ ሰው ሳይክል መምጣት ይችላል፣ ይፈልጋሉ። እሱን ኦብዘር ባርገና ስንጀምር አንድ ሁለት ነበርን፣ አሁን ግን ብዙ ሰዎች ይመጣሉ። እግረ መንገድ የሳይክል ማህበረሰብ የሳይክልና የእግረኛ መንገዶች ምቹ ሆኖ እንዲዘጋጁ ለማድረግ ከተለያዩ ባለድርሻ አካላት ጋር እየሰራ መሆኑን ገልጾ በአዲስ አበባ ዙሪያ ያሉ ወጣቶች ታዲያ እሁድ እሁድ ስቴዲየም ዙሪያ ብቅ እንዲሉ ጋብዟል። አድማጮቻችን የሰኘው ምሽት የጋቢና በ መጋቢት አስር 2014 ዓም መሰናዶ እዚህ ላይ ተጠናቀቀ ፕሮግራማችንን ከመዝጋታችን በፊት በእሮብ ምሽት የስልክ በቀጥታ በመደወል አስተያየትና ጥያቄዎቻችሁ የምትሰጡበት የመወያያ ርዕስ ላስተዋውቃችሁ ኦቲዝምና እናትነት ይሰኛል ኦቲዝም ጋር የሚኖሩ ህጻናት ልጆችን እንዴት ማሳደግ ይቻላል እንዴት መርዳት ይቻላል የሚለውን በቀጥታ የስልክ መስመር እንወያያለን ሳስተናግዳቸው ምሽት ኤደን ገረመው ኬልያስ አስማረ እንዲሁም ተመላ የአሜሪካ ድምጽ Ka ne chestu do